ዓለም አቀፍ የፕሬስ ነጻነትን ዕለት ምክንያት በማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባስተላለፉት መልእክት ጋዜጠኞች እጅግ በጣም አደገኛ በሆኑ ቦታዎች እየተገኙ ድምፅ ለሌላቸው ድምፅ የሚሆኑ የሕዝብ ልሳን ናቸው ብለዋል። ዜናውን ትዝታ ብላቸው ታቀርባለች። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጋዜጠኞች ሙያቸውን በሚያከናውኑበት ወቅት ለስም መጥፋት፣ ለወሲብ ጥቃት፣ ለእስራት፣ ለድብደባና ሁኔታው የከፋ ሲሆን ደግሞ ለሞት የተጋለጡ መሆናቸውን ጠቅሰው ይህ ጥቃት እንዲቆም ጥሪ አድርገዋል። On World Press Freedom Day, I call for an end to all crackdowns against journalists. በዚህ በዓለም የፕሬስ ነጻነት ቀን ጋዜጠኞች ላይ የሚሰነዘር ጥቃት ሁሉ እንዲቆም ጥሪ አደርጋለሁ። ምክንያቱም ነጻ ፕሬስ ሁሉም በኩልነት ሰላምና ፍትህ እንዲኖረው የሚያረጋግጥ ነውና የጋዜጠኞችን ደህንነት ስንንከባከብ ቃሎቻቸውና ምስሎቻቸው ዓለማችንን በአዎንታዊ መልኩ ሊለውጡ ይችላሉ። የመንግስታቱ ድርጅት ዋና ጸሐፊ ዓለም የመገናኛ ብዙኃንን ነጻነት የሚንከባከቡ መሪዎች ያስፈልጓታል ብለዋል። የተዛቡ መረጃዎችን ለማስተካከል እውነትን የማወቅ መብታችንን ለመንከባከብ ሁላችንም ዘብ መቆም አለብን ብለዋል አንቶኒዮ ጉተሬሽ።